ኤርትራዊውን ድንቅ ድምፃዊ በረከት መንግሥተአብን ባጭሩ ይሽላል። በኢትዮጵያ የታሪክ መዝገብ በስነጥበብ ምዕራፍ በሙዚቃው ገጽ ላይ ጎልተው ካሉ ስሞች አንዱ በረከት መንግስተ አብ ተብሎ ይነበባል። አዎ፣ ከኢትዮጵያ የታሪክ ገጾች የት ነው? እዚያ በፈረንጅ ስንሳን አሁን አዎ

በረከት መንግስት አብ የአፍሪካ አንድነት ድርጅት ሲመሰረት የአፍሪካ መሪዎች ፊት ቆሞ የዘፈነ እንዲያውም መድረክ ከፋቹ እርሱ ነበር። አፍሪካ እኔ ጀመርኩ በኋላ አንደበት ተማገባ በኋላ ምን ይልካባ ኦኤዩ ሲመሰረት ማለት ነው። በረከት ያኔ ከፊቱ የነበሩትን የአፍሪካ መሪዎች አንድ በአንድ ይጠራል። ጃንሆይ፣ ጋማል አብዱልናስር፣ ጆሞ ኬንያታ፣ ሴዳር ሴንጎር፣ ኳሜ ንክሩማ፣ ኢብራሂም አቡድ፣ ጁሊየስ ኒሬሬ። እኔ ቀድሜ መዝፈን ጀመርኩ። ጥቂት መለስታልና በረከት ሞኝ ነበርኩ አለ ሌሎቹ ፈራ ተባይሉ ነበርና ባላ የዛሬ አምሳ አምስት ዓመት አካባቢ የተፈጠረ ታሪክ ነው። በረከት ያጫወተን ለድምፁ ጥራት ይቅርታ ጠይቃለሁ። ድንገተኛ እንጂ ስቱዲዮ ውስጥና በስቱዲዮ መሳሪያ እየተቀረጸ አይደለም። በረከት መካከላችን የተከሰተው ድንገት ነበር። ብዙዎቻችን ወደ ቢሮአችን እንደሚመጣ አላወቅንም ነበር። እናም ያየነው ጊዜ ሰፈርንበት ልበል። በፍቅር ከበብነውና ከግራ ከቀኝ በጥያቄ እናዋክበው ገባን። እስኪ ስለ ራስህ ንገረን። እስኪ የምታስበውን አጫውተን። እስኪ የምታስታውሰውን አጫውተን። እስኪ ስለ ልጅህ ወይም ልጆችህ ንገረን። እስኪ እስኪ እስኪ መጀመሪያ ሰላማት ነበርና ከዚያ

ነው ወይስ በአንድ ቡድን ነው? በአንድ ቡድን ። እነሱ ሊሮጡ፣ እናንተ ቢስክሌት ነበር ደግሞ

Altyazı evet, ne <laughs> <laughs> <laughs> <laughs> <laughs> <laughs> <cetsan> <laughs>

አሁን በአል እየመጣ ነው ገናም እየመጣ ነው ጥምቀትም እየመጣ ነው የምታስተላልፈው መልእክት አለህ

የሚረሳ ነገር አይደለም። አንተ እንግዲህ 80 ዓመት ነው ታስረሃል፣ ግን ስናይ በጣም ገና ወጣት ነው የምትመስለው። ፊትህ፣ ሰውነት ሁሉ ነገር ማንም አይገምትም 80 ዓመት 80 ዓመት ብሎ የሚገምት የለም። ምንድነው እንደዚህ ልጅ አድርጎ የሚያቆይ? ሙዚቃ ልጅ ያደርጋል። దేవుడి రసా లాన్న దేవుడి రసా లాన్న ద్వర బచారు మోంద ఆంటన్న የምንጠብቀው አዳዲስ ስራ ይኖራል። አይ ይኖራል። ከሰራ አላቆም ካቆምኩማ፣ ይላል ለምን ነው ማለት ነው። አልበም አለ። አሜሪካ ምን ያህል ቆየ? አሁን እና ትርኢቶች ነበሩ። ብዙ ከተማዎች ስራ አራት ዩናይትድ ስቴትስ ወደ ሌላ አካባቢ ሄዳል። ሰሜን አሜሪካ ውስጥ ላይ እንደ ወደ ካናዳ አሁን አስመራ እንጠብቃለን እንግዲህ አዲስ ስራዎችን

የእናንተም ድጋፍ ያስፈልጋቸዋል። ያንጋፋዎች ምርቃታችሁ ያስፈልጋቸዋል። በጣም ጥሩ እንኳን አገኘነው እንኳን አገኘነው መልካም ሰማንያ ዓመት እንግዲህ ለምን እሺ እናገኛለን በጣም ለሌላ ከበረከት ድንቅ ሆነ ዲማውት አንዳል በረከት እንዳለው በሰላም ያገናኘንና ተመልሶ ከወር በኋላ ብቅ ሲል ከራሱ የዛሬ ጉሮሮው እንዲያሰማችሁን ጠይቀዋለን። ለዛሬ ያለንን እንሆ። መልካም ገና ከሰላምና ከጤና ጋር ለኢትዮጵያውያን ሁሉ፣ መልካም ገና ከሰላምና ከጤና ጋር ለኤርትራውያን ሁሉ፣ ጤና፣ ረጅም እድሜ፣ መልካም ገና ለበረከት